በአማራ ክልል በደቡብ ጎንደር ሰሜን ጎንደርና ና ደቡብ ወሎ አጣዳፊ ተውከትና ተቅማጥ ወይም አተት መስፋፋቱን የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ኦቻ አስታወቀ። ጽዮን ግርማ ይህንን መነሻ አድርጋ በአማራ ክልል የአደጋ መከላከል ና የምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊውን ማምሻውን አነጋግራለች። በዚህ በአማራ ክልል የአጣዳፊ ተውከትና ተቅማጥ ስፕሬድ እያደረገ ነው፣ እየተስፋፋ ነው ብሎ ሪፖርት አውጥቷል፣ እና እዛ ላይ የእናንተን መስሪያ ቤትም ጠቅሷል። እሱን በተመለከተ ማብራሪያ እንዲሰጡን ነው እርሱ ጋር የደወልኩት። እሱ አካባቢ የተወሰነ የተከሰተ በሽታ አለ። እዚህ ጸበል ቦታዎች አካባቢ፣ ሰው በብዛት የሚኖርባቸው አካባቢዎች ላይ ወንቅሼት ገብርኤል የሚባል እና ሌላ አንድ የጸበል ቦታ አለ አቡነ ሀራ የሚባል አካባቢ የተወሰነ ነገር የተከሰተ ነበረ እና ከዛ ተነስቶ ሌሎች አካባቢዎች ላይ መሆን እንትን አለው። ሄዶ ሄዶ ከቁጥጥር ውጭ የወጣ ነገር አይደለም። ክትትል እየተደረገ ሕክምና እየተሰጠን ያለው እስካሁን የሞተ ሰው ረጅስተር አልተደረገም ባለኝ ሪፖርት። ወደ ሌሎች አካባቢዎች እንዳይዛመት ከዚህ ከክረምቱ ዝናብ ጋር ተያይዞ ከፍተኛ ጥረት እየተደረገ ነው ያለው። የቅድሚያ ማስጠንቀቂያ መረጃዎችን በየሳምንቱ የተሰባሰቡ ለጤና ቢሮ እና ለሚመለከታቸው አካላት እየተሰራጭ ነው ያለ። ምን ያህል ሰው ይሆናሉ በቁጥር? አሁን በቁጥር እርግጠኛ ሆኜ የቅድሚያ ማስጠንቀቂያ መረጃውን አሁንም እኛ ጋር ምሽ ስለሆነ ቤት ነው ያለው ቁጥሩን ልናገር አልችልም። አሁን ግን እዚያ አንድ አሳማ አካባቢ እነዚህ ባህላዊ የሆኑ የህክምና ጸበሎች የሚካሄድበት አካባቢ ነው እንትኑ የተነሳው። ያው ሰዎቹ ስለሚንቀሳቀሱ በተለያየ አካባቢ እንዳይሰራጭ ከፍተኛ ጥረት እየተደረገ ነው ያለው። የታመሙ ሰዎችም ያው ህክምና እየተደረገላቸው እየዳኑ የሚመለሱም አሉ። አሁንም ግን የክረምቱ ዝናብ ውሃ የሚያቁርም የተለያየ ውሃ አጠቃቀም ጋር ተያይዞ ፈጠሩ ነገሮች ስላሉ እሱን እየተከታተልን ያለ ነው። እንዳይስፋፋ ምን አይነት እርምጃ ነው እየተወሰደ ያለው? እርምጃ እየተወሰደ ነው ያሉኝ። አሁን እንዳይስፋፋ አንደኛው የህክምና አገልግሎት የመስጠት ነው። ሁለተኛ እዛ አካባቢ ጥቅም ላይ የሚለው ውሃ ትሪትድ እንዲሆን እኛም፣ ከዚህ ከጎርፍ በተለይ ፎገራ ፕሌን ላይ ጎርፍ መጥለቅለቅም ስለሚያጋጥም በክረምቱ አስቀድሞ የውሃ ማከሚያ ኬሚካሎችም ከጤና ቢሮ ጋር በመነጋገር ስርጭት ተደርጎ የታከመ ውሃ ሰው እንዲጠቀም የማድረግ እና የአካባቢ ንጽህናን የመጠበቅ ሀይጅና ሳኒቴሽን የምንለው ነገር ተግባራዊ እንዲደረግ ነው ጥረት እየተደረገ ያለው። የታመሙት ሰዎች የት ነው ህክምናውን እየወሰዱ ያሉት? በየአካባቢው፣ አሁን በእኛ ሁኔታ ጤና ኬላዎችም በየአካባቢው አሉ፣ በሁሉም ቀበሌዎች አሉ። በአብዛኛዎች ወረዳዎችም የጤና ተቋማት አሉ ጤና ጣቢያዎች እዛ አካባቢ ነው ህክምና እየተሰጠ ያለው አሁን ሰው ወደ ከፍተኛ ሆስፒታሎች የሚጓጓዝበት ወደ ወረዳ የህክምና ቦታዎች የሚመላለስበት ሁኔታ መኖር የለበትም እነዚህ አክሰስ የሌለባቸው አካባቢዎች ደግሞ የጤና ባለሙያዎች እዛ አካባቢ ተሰማርተው ህክምና ለመስጠት ጥረት እየተደረገ ያለው እንግዲህ ሪፖርቱን አላየሁትም ምን እንትኖች እንዳሉት አሁን ባለው ሁኔታ ግን ያለንበት ደረጃ ይሄን ነው የሚመስለው ቁጥጥር ውጭ ብዙ ሰው እየጎዳ ያለ፣ ለሞት እየዳረገ ያለ አይደለም። የታመሙ ሰዎች አሉ፣ ግን ህክምና እየተደረገላቸው ወደ ቤታቸው የተመለሱ ነው ያሉ። ይሄ ደቡብ ጎንደር ነው። አሁን ያሉኝ እንግዲህ ደቡብ ወሎስ፣ ደቡብ ወሎ አካባቢ የተወሰኑ አካባቢዎች ነው የነበረው። እሱ ያን ያክል ከቁጥጥር የወጣ አይደለም። ስፋት ያለው ሰሜን ጎንደር እና ደቡብ ጎንደር አካባቢ አሁን ያልኩት፣ የጸበል ቦታዎቹ በዚህ አካባቢ ስለሆኑ አንደኛ ባህር ዳር ዙሪያ ወረዳ ነው። አንዳሳ፣ አቡነ አራና እንቁሸት ደግሞ የሚባሉት ደቡብ ጎንደር ስል የሚገኙ ናቸው። ሰሜን ጎንደርም የተወሰኑ አካባቢዎች ላይ እንደዚሁ የተከሰተ አለ። ለምሳሌ ደንቢያ አካባቢ ውሃ በብዛት የሚጠራቀምባቸው ቦታዎች አካባቢ ነው የተከሰተው። ሁሉም ጸበል ቦታ ነው የተከሰቱት? አዎ። ጸበል ቦታዎቹ በጣም ብዙ ሰው ነው የሚንቀሳቀስባቸው። እዛ ላይ ያለው የንጽህና ሁኔታና የውሃ የውሃ አጠቃቀማቸውም ያው ጸበል ስለሆነ እንግዲህ ከባህላዊ እንትኑ አኳያ አሁን ይሄ ንጽህና የጠበቀ ነው አልጠበቀም የሚለው ነገር ትንሽ ኖረሰቡን ዘንድ ያለው እንትን ለየት ያለ ስለሆነ በእሱ ምክንያት ነው በሽታው ተከስቶ የነበረው። እንግዲህ የአተት በሽታ የተያዘ ሰው የመሞት እድሉ ሀምሳ በመቶ፣ ህክምና ካልተደረገበት ሀምሳ በመቶ እንደሆነ በህክምና ባለሙያዎች ይነገራል። እና እርሶ የሞተ ቁጥር አልተመዘገበም ብለዋል። ወዲያው ተደረሰበት ማለት ነው? አዎ ምክንያቱም እንትኑ ቆይቷል። ትንሽ ቀደም ሲል ጀምሮ ክትትል እየተደረገበት ያለ ስለሆነ ከመከላከሉ እርምጃ ጋር ተያይዞ ህክምናውም እንቅስቃሴ የተካሄደ ስለሆነ እስካሁን ድረስ የደረሰኝ የሞተ ሰው ቁጥር የለም። እየተደረገበት ስለሆነ ሲሪየስ ነው። ምክንያቱም ያው አተት የሚባለው ነገር ማለት እንደሆነ ሁላችን እናውቃለን። ህክምና ካልተደረገለት በጣም አጣዳፊ ነው። በዛ ነው አጣዳፊ ተቅማጥ እና ትውከትም የተባለው። እና ከዛ አኳያ ያለው ነገር ቀደም ሲልም እንቅስቃሴ የተደረገበት ያለና ህክምና የተሰጠበት ያለ የቁጥጥር ስራዎች፣ የጽዳት ስራዎች የተሰሩ ያሉበት ሁኔታ ስላለ የሃይማኖት አባቶችም እዛ ላይ ተሳትፏላቸው፣ ማህበረሰቡም ተሳትፏለው። በዚህ ምክንያት እስካሁን ለእኔ የደረሰኝ ነገር የለም። የእናንተ መስሪያ ቤት ምንድን ነው እየሰጠ ያለው አገልግሎት እዛ አካባቢ? የእኛ መስሪያ ቤት ቅድሚያ ማስጠንቀቂያ መረጃዎችን ነው የሚሰበሰበው። አረጋ መከላከልና ምግብ ዋስና ማስተባበሪያ ነው የሚባለው በማስተላለፍ እርምጃ እንዲወስዱ የማድረግ ነው። አቶ አሰፋ አቶ አሰፋ አጠቃላይ የመስሪያ ቤቱን አገልግሎት ያው እናውቃለን፣ በተደጋጋሚ እኛም እንሰራለን ና ይሄንን አሁን ይሄንን በተመለከተ ይሄንን ልዩ ቦታ በተመለከተ ምን እያደረጋችሁ ነው ማለት ነው ጥያቄ? ያው ጥያቄው አሁን እንግዲህ ይሄ ጸበል ቦታ ሰውን አትሄዱ ማለት አይቻልም። ትንሽ ከእምነቱም አኳያ የጤና ተቋማት እዛ ላይ በተለይ ጤና ቢሮ ከፍተኛ ኢንተርቬንሽን ቢኖረው ምልክቱን አሰሳ አድርጎ ምን ሊከሰት እንደሚችል ካደግ አኳያ ለሚመለከታቸው አካላት እንዲሁም የማስተባበር እና የማሰራጨት ነገር ነው። መድኃኒት የሚያስፈልግ ከሆነ የንጽህና ስራዎች እና ሳኒቴሽን ስራዎች የሚያስፈልጉ ከሆነ በአጠቃላይ ያለውን ነገር ሳምንታዊ የሆነ በየቀኑ የሚሰበሰብ መረጃ ሳምንት መጨረሻ ላይ ስለሚደርሰን፣ ይሄ አደጋ እዚህ አካባቢ ሪፖርት ተደርጓል፣ ቶሎ ኢንተርቪው እንዲደረግ መረጃዎችን የማሰራጨት ስራ ነው የምንሰራው። ከዛ ባለፈ ደግሞ ምናልባት የተጎዱ ሰዎች ካሉ የማቋቋሚያና ድጋፍ የማድረግ የመጠለያ፣ የምግብ፣ የመሳሰሉትን ነገሮች ደግሞ እኛ ድጋፍ እናደርጋለን ማለት ነው። በጣም አመሰግናለሁ አቶ አሰፋ እንደው በነገ እለት ደግሞ የተሻለ መረጃ እጆት ላይ ካለ ደውዬ ጠይቆታለሁ። ¿Qué es No,